መላው የኦሮሞ ክልል የተሰበሰቡ የኦሮሞ ማህበረሰቦች አባላት በአሳዛኝ ሁኔታ በተጠናቀቀው የከትናንት በስቲያ ኢሬቻ በዓል ላይ ከተገኙ በኋላ ወደ የመጡበት ተመልሰዋል። አንዳንዶቹ የሞቱባቸውን ዘመዶቻቸውን እየቀበሩ ሲሆን፣ በሁኔታው የተቆጡ ብዙዎች ደግሞ ዛሬ በየስፍራው ተቃውሞ አሰምተዋል። ከጸጥታ ኃይሎች ጋር ተጋጭተውም ጉዳት መድረሱ የተገለጸ ነው። የዛሬው ተቃውሞ ብዛት ባላቸው የዋና ከተማዋ አካባቢዎችም መካሄዱ ተገልጾልናል። ሰሎሞን ክፍሌ ተከታትሏል። ተቃውሞዎቹ ዛሬ በአዲስ አበባ ከተማና ዙሪያዋ እንዲሁም በተለያዩ የሀገሪቱ አካባቢዎች ተካሂደዋል። በተለይ በአዲስ አበባ የት የት አካባቢ ነው የተካሄዱት የሚለውን ጥያቄ ነበር ያስቀደምኩት። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዘርዝረዋል። አሁን እንደደረሰን ከሆነ ከአካባቢው የደረሰውን ጉዳይ ቀርቦ ለማጣራት በጣም አስቸጋሪ ነው። ነገር ግን ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ ካልቲ ዱከም ሳር ቤቶች ሰበታ ሰንዳፋ ቄራ ጀሞ ከጣ ወለጋ ሰፈር አለምገና በተለይ ከጣ እና ወለጋ ሰፈር አሁን በአሁኑ ጊዜ በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጪ ያገኙትን ሁሉ በድብደባ ይዞ መሄድ ነው ወዴት እንደሚወስዱም አይነገሩም እንደዚህ አይነት ነገር ሁሉ እየተፈጸመ ነው አስጊ ነው በጣም በጣም ክሪቲካል ሁኔታ ላይ ነው ያለን። የኦሮሞ ፌዴራሊስት ኮንግሬሱ ምክትል ሊቀመንበር አቶ ሙላቱ ገመቹ ሁኔታዎች ከፍተው እዚህ ደረጃ ከመድረሳቸው አስቀድሞ አመራሩ አጣዳፊ እርምጃ እንዲወስድ ካሳሰብን ቆይተናል ብለዋል። አቶ ሰለሞን፣ እንደምታውቀው በየቦታው የሚነሱ የሕዝብ ጥያቄን ቀደም ብለንም በፓርቲያችንም ስናስተላልፍ የነበረው በተቻለ መጠን የሰው ሕይወት እንዳያልፍ ችግር እንዳይፈጠር ሰላማዊ በሆነ ሁኔታ ያገባናል የምለው ስለ ሀገሪቷ ጉዳይ ካሉት ወገኖች ጋር ሀገሩን የሚያስተዳድሮ ፓርቲና መንግስት ይህንን በሰላማዊ በሆነ ሁኔታ ሰዎችን አሰባስቦ ሰላም እንዲፈጥር ብዙ ጥረት አድርገናል። በበኩላችን አንድም ሰው አንድም ሰው ቢሆን ህይወቱ እንዲያልፍ ፍላጎትም የለንም። ሰላም እንዲወርድ ነው። እኛም በሰላማዊ መንገድ ነው የተደራጀ ነው። ሁልጊዜ ለሰላም እጃችን እንዘረጋለን ይሄ እንዳለ ሆኖ የእሬቻ ጉዳይ በሚመለከት መስከረም አስር ሁለት ሺ ዘጠኝ አመተ ምህረት መግለጫ አውጥተናል ሰላማዊ እንዲሆን ያ ከዛ ታለፈ እንደዛ እንደፈለግነው ነው ሊሆን አልቻለም የሆኑ ህይወቶች ሁሉ አልፈዋል አገራችን አሁን በከፍተኛ የሀዘን ድባብ ውስጥ ነች በየቦታው አስከሬን እየሄደ ነው ኦሮሚያ ውስጥ አስከሬን ያልሄደበት አካባቢም የለም። በየቦታው ደግሞ ህዝብ ቁጥጥር ውጪ እየሆነ ነው። በየቦታው ይነሳል። ግሪባን ሶሃይ ነው። በአካባቢ ባሉት አመራሮች ላይ ቁጣውን እየገለጸ ነው። አሁን ቀስ በቀስ አዲስ አበባም ጭምር እየመጣ ነው። በዛሬው ተቃውሞ ወቅት ጉዳት ስለ መድረሱ የምታውቁት ነገር አለ ወይ ብያቸው ነበር። ጉዳቱን አሁን ይሄ ነው ይሄ ነውን ብለን ለመናገር ያስቸግረኛል። ምክንያቱም የተረጋጋ አይደለም። የእኛ አባሎቻችንም በቦታው ተገኝቶ ይሄ ነው ብሎ ለማየት አስቸጋሪ ነው። እንቅስቃሴ በጣም የታገደ ነው። በዛ አካባቢ በአንድ ጊዜ የደረሰውን የቃጠሎ እነዚህ አንዳንድ ነገሮችን ሁሉ አይቶ መዝኖ ይሄ ነው ብሎ የቁጩን እውነተኛውን ለማቅረብ ያስቸግረኛል። በአሁኑ ጊዜ እና ሁኔታዎች በአካባቢው የሚደርሰውን ኢንፎርሜሽን ይሰጡኛል። ይሄ ነው አሁን ክሩድ የሆነ ኢንፎርሜሽን ነው የምንሰጣችው። ለወደፊቱ ይህንን እንግዲህ እግዚአብሔር ከፈቀደ ሰላም ካገኘን በሚቀጥለው ካልሆነ በስተከር አሁን እዚህ ቦታ ይሄ ሆነ ይሄ ተደረገ የሚል ነገር አላገኘንም። ግጭቱ ግን እንዳለ ነው። እና አሁን ሁኔታዎች እዚህ ደረጃ ደርሰዋል። መፍትሔው ምንድን ነው በእርሶ አስተያየት? ለአቶ ሙላቱ አስከት እያቀረብኩላቸው ጥያቄ ነው። መፍትሄው እኮ እጃችን ነው። በምንም አይነት ሁለት ሰው በሀሳብም በድርጊትም ሊለያይ ይችላል። ነገር ግን በዚህ በአንደኛው ክፍለ ዘመን ቁጭ ብለን ተነጋግረን ችግሮችን መፍታት ስንችል አጭሩን መንገድ ትተን ረጅም እነዚህ ሁሉ በውጪ አሁን ከኦሮሚያ አስር ወራት ሁሉ ሲካሄድ የቆየው ቀስ በቀስ እንግዲህ ወደ ዋና ከተማችንም እየገባ ነው እና ወዴት እንሄዳለን የሚለው በእውነቱ ለሁሉም ጥያቄ ነው። ይሄን እንግዲህ አሁን ገዥው ፓርቲ እጅ ነው ያለው፣ ማለት ሰላምን ለማውረድ በሰላም መንገድ ሁሉንም ለመጨረስ ይሄ ይቻላል። ልቦና ከሰጣቸው እና ለሰላም እጃቸው የሚዘረጉ አይነት ሆኖ ከተገኙ ሰላም ማውረድ ይቻላል አሁንም ቢሆን አገሪቷን የሚያስተዳድረው አካል ቅሬታ ያላቸውን ሰዎች ሰብስቦ ይህንን ማስተካከል ምን ይሻላል ተነጋግረን እንፈጽም ማለት ይቻላል። ተጨማሪ ደም ሳይፈስ ንብረት ሳይወድም እነዚህ ግሪቫንስ ያላቸውን ሰዎችን ይመለከተናል ያሉትን ጥሪ አድርጎ አሰባስቦ መቼም በዲሞክራሲ የተቋቋመ መንግሥት ነው የሚል ራሱን የሰየመ ስለሆነ ይህንን ተግባራዊ ቢያደርግ ጠቃሚ ነው ነው። ያ ካልሆነ ግን እንፈራው የነበረው ነገር ሁሉ እየተቃረበ እየደረሰብን ነው እና ስጋቱ እንደቀጠለ ነው። በሌላ በኩል የሃይማኖት አባቶች በየቦታ ያሉት እኔ ጥሪ የማስተላልፈው ሁሉም ይሄንን የሚፈሰውን ደም የሚወድመውን ንብረት ይሄን ለመከላከል በተቻለ መጠን ያን ይሄንን መስራት ነው። ይሄ እርቅ እንዲወርድ ሰላም እንዲወርድ ይህን እዚህ ላይ መስራት አለባቸው። አንዱን ወገን ብቻ መንግስትን ብቻ ወግ ነው የካድሬነት ስራ ከመስራት የፈጣሪ የሰጣቸውን አደራ እንዲወጡ አሁንም ጥሪ አቀርባለሁ። አቶ ሙላቱ ገመችው የኦሮሞ ፌዴራልስ ኮንግሬስ ምክትል ሊቀመንበር፣ ለሰጡኝ አስተያየት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አቶ ሰለሞን የዛሬውን ተቃውሞ በእናንተ አካባቢ ምን አስነሳው ስል አንድ የዓለም ገና ነዋሪ ጠይቄያለሁ። ስማቸውን ለመግለጽ አልፈለጉም፣ ለደህንነቴ እሰጋለሁ በሚል አው በእርግጥ ሰልፍ ነበር። ለምን ነበር ሰልፍ የወጣችሁት? ለሰልፉ ምክንያት የሆነው በኢሬቻ ላይ የሞቱትን ወንድሞቻችንን እህቶቻችንን ለመቅበር የነበረው ኢሚዲየት ኮዙ ሊባል ይችላል። ለመቅበር ወጥታችሁ ነው ግጭቱ የተፈጠረው? በዛ ወደ ተቃውሞ ተቀየረ ማለት ነው። በህይወትና ንብረት ላይ የደረሰ ጉዳት ስለመኖሩ የሚያውቁት ነገር አለ? በቁጥር ማስቀመጥ ባልችልም የደረሰ ጉዳት ነበር። የሞተ ሰው አለ? የሞተ ሰው የለም። እርስዎ ጉዳት ደርሶበታል? አይ አልደረሰብኝም። እንዴት ነው በጸጥታ ኃይሎቹና ተቃዋሚ ሰልፈኞቹ መካከል ግጭቱ የተፈጠረው? ሰልፈኞች ስንሉት ከዚህ በፊትም የነበረው እኛ የኦሮሞ ሕዝብ ለማሞት አልተፈጠርንም። የራሳችንም መንግስት እንፈልጋለን የመንግስትን ኃላፊነት ይዞ ያለው ድርጅት እኛን አይወክለንም፣ ያስተዳድረንም ብቃት የለውም፣ አሁኑኑ ስልጣን ለቆ ይውጣልን የሚል ነው። አድማጮች፣ ከአዲስ አበባ ውጭም ዛሬ ይህንኑ በኢሬቻ በዓል ላይ ተፈጸመ ያሉትን ፍጅት በመቃወም የኦሮሞ ብሔረሰብ አባላት ሰልፍ ወጥተዋል። ባልደረባችን ትጁ ቤኩሳ ያነጋገረቻቸውም ነዋሪዎች ገልጸዋል። ትላንት ቄሌም ወለጋ ደምቢዶሎ ከተማ ውስጥ በተካሄደ ተቃውሞ ላይ የሰው ህይወት መጥፋቱንና ታመው ሆስፒታል የሚገኙ እንዳሉም ነዋሪዎች ለቱጁቤ ገልጸዋል። ወንድሟ ቢቂላ ሂካ በጥይት ተመትቶ ከወደቀ በኋላ ስትደርስ ደም ባፍና ባፍንጫው ይወጣ እንደነበር ማየቷን ተናግራለች። ከሞተ በኋላም እኔንም ታፋይ ላይ በጥይት መቱኝ ስትል ሁንደቱ ቢራቱ አብራርታለች። ኦቦሌ ሰኮቶኮቱዱ ሰቦዴ ቢቂላ የሚባለው ወንድሜ ከሞተ በኋላ ወደ ሆስፒታል እየወሰድነው ነበር። በጥይት አንገቱ ላይ ተመትቶ በጆሮው ነው የወጣችው። እኔ እንደ ደረስኩ አስለቃሽ ጋዝ ተኮሱ፣ ወደቅኩኝ። ስነሳ እኔንም ታፋዬ ላይ በጥይት መቱና ጣሉኝ ስትል ለቱጁቤ ሁኔታውን የገለጸችው ሁንደቱ ቢራቱ ናት። ሌላው በሳንጃ ጉንጩን እንደ ተወጋ ለቱጁቤ የነገራት ደግሞ ወጣት ጫላ ዮሴፍ ይባላል ሆዱንና ወገቡን ረጋግጠው ጥለውት ከሄዱና ሰዎች አንስተው ሆስፒታል ካደረሱት በኋላ ቱጁቤ ደምቢዶሎ ሆስፒታል አልጋው ላይ እንዳለ አግኝታ አነጋግረዋለች። የከተማዋ ነዋሪዎችም አራት ሰዎች መገደላቸውን ገልጸዋል። የሆስፒታሉ ሠራተኞችም ስድስት ሰዎች ቆስለው ሕክምና እየተደረገላቸው መሆናቸውንና ሁንደቱ ቢራቱም ታፋዋ ላይ በጥይት መመታቷን አረጋግጠውላታል። ዛሬ ምስራቅ አርሲ ውስጥም ተቃውሞ መካሄዱን ቱጁቤ ኩሳ ያነጋገረቻቸው የከተማዋ ነዋሪዎች አስረድተዋል። አድማጮች ለዚህ ለተጠናቀረው ዘገባ ከመንግሥት በኩል አስተያየት ለማግኘት ጥረት አድርገናል። ለአቶ መሐመድ ሰዒድ የመንግሥት ኮሚኒኬሽን ጽሕፈት ቤት የሚዲያና የሕዝብ ግንኙነት ዳይሬክተር ያደረግነው ተደጋጋሚ የቴሌፎን ጥሪ መልስ አላገኘንም። የተያዘ ምልክት ይሰጣል። ጥረታችን ይቀጥላል። ያገኘነውን ምላሽ እናደርሳለን።